SBS ራዲዮ። ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናሰማለን። ጠቅላይ ሚኒስትር ስኮት ሞሪሰን የኮሮና ቫይረስ ገደቦችን ለመክላት ባለሦስት ደረጃ ቅዳቸውን ይፋ አደረጉ። የሆቴሎች ማኅበር የገደቦቹ መላላት በቂ አይደለም አለ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን የብሔራዊ ካቢኔውን ባለሦስት ደረጃ የኮሮና ቫይረስ ገደቦች መኪያ ዕቅድ አስታወቁ። የመጀመሪያ ደረጃ አውስትራሊያውያን አምስት ጎብኚዎችን በቤታቸው እንዲያስተናግዱ ከቤት ውጪ አስከ አስር ሰዎች እንዲሰባሰቡ፣ ቤተ መጻሕፍት፣ የማኅበረሰብ ማዕከላት ሟኛዎች የገበያ ማዕከላት፣ ካፌዎችና ምግብ ቤቶች ክፍት እንዲሆኑ የአካባቢና ሪጂናል ጉዞዎች እንዲቀጥሉ ይፈቅዳል። ስቴትና ክፍለ ግዛታት እንደምን ደረጃዎቹን ጠብቀው ማለፍ እንዳለባቸው የሚመርጡ ሲሆን ሶስተኛውና የመጨረሻው ደረጃ እቅድ በወርሃ ጁላይ ይፋ ይሆናል። አቶ ሞሪሰን በአውስትሬሊያ ግምጃ ቤት ስሌት በመጪዎቹ ወራት 850 ሺህ ሰዎች ወደ ሥራ ዓለም እንደሚመለሱ የገለጠላቸው መሆኑን ጠቁመዋል። የገደብ እርምጃዎችን መላላት አስመልክተውም ሲናገሩ እኒህ ጥንቃቄ የተሞላባቸው ግና ጠቃሚ የመጀመሪያ እርምጃዎች ናቸው። እንደምታውቁት ከብርድ ልብስ ስር ለሁሌም መሸጎጥ ይቻላል። ችግርን አትጋፈጡም። ሆኖም በተወሰነ ወቅት ከብርድ ልብሳችን ስር መውጣት አለብን። እናም አሁን ካልሆነ መቼ ሊሆን ነው ብለዋል። ደረጃዎቹን ለመሸጋገርም የሕክምና ምክረ ሐሳቦችን በመከተል ብሔራዊ ካቢኔው በየሦስት ሳምንታቱ ክለሳዎችን ያደርጋል። ይህንኑ የብሔራዊ ካቢኔ ውሳኔ ተከትሎም ስቴትና ክፍለ ግዛታት የራሳቸውን የገደቦች መግቻ የጊዜ ሰሌዳ ነድፏል። ኤስቲ ከዛሬ ምሽት ጀምሮ በቤት ውስጥ እስከ አስር ሰዎች እንዲሰባሰቡ ሲፈቅድ ደቡብ አውስትሬሊያ የመጀመሪያ ለውጦቹን ከሰኞ ሜይ 11 ይጀምራል። ኩዊንስላንድ ከቅዳሜ ሜይ 16 ወዲያ የቱሪዝም ሸቀጣ ሸቀጦችና የመስተንግዶ ዘርፎች እንደሚከፈቱ ፕሪሚየር አንስቴዥያ ፓለሼ ገልጠዋል። የታዝማኒያ ፕሪሚየር ፒተር ጉትዊን ገደቦቹን ማላላቱ ፓርኮችን በመክፈት የአረጋውያን መጦሪያ ውስን ጎብኚዎችን ቁጥር በማርገብ ከሰኞ ሜይ 11 እንደሚጀምሩና ተጨማሪ ገደቦች ከሜይ 18 ጀምሮ እስከ 10 ሰዎች መሰባሰብ የሚችሉበትን ሁኔታ እንደሚፈቅድ ተናግረዋል። ቪክቶሪያና ኒው ሳውዝ ዌልስ እስከሚቀጥለው ሳምንት ድረስ እስካሁን ተጥለው ያሉ ገደቦችን አያላሉም። ምዕራብ አውስትራሊያና ኤንቲ ቀደም ብለው ገደቦቻቸውን አላልተዋል። ይህ በእንዲህ እንዳለም የአውስትሬሊያ ሆቴሎች ማኅበር የመንግሥት እርምጃ የመስተንግዶ ኢንዱስትሪውን እምብዛም የሚያግዝ አይደለም ሲል ነቅፏል። በመጀመሪያ ደረጃ የገደቦቹ ማርገቢያ መጠጥ ቤቶች፣ ካፌዎችና ሬስቶራንቶች ውስጥ ከአስር ያልበለጡ ደንበኞች ሊስተናገዱ የሚችሉ ቢሆንም የማኅበሩ ዋና ሥራ አስፈጻሚ ስቲቨን ፈርግሰን ግና ለኤስቢኤስ እንደገለጡት ለትላልቅ ሆቴሎች የአስር ሰዎች ገቢ እዚህ ግባ የሚባል አይደለም ብለዋል። ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር ስኮት ሞሪሰን የኮሮና ቫይረስ ገደቦችን ለመክላት ባለሦስት ደረጃ እቅዳቸውን ይፋ አደረጉ። የአውስትሬሊያ ሆቴሎች ማኅበር የገደቦቹ መርገብ በቂ አይደለም አለ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።